ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ22 ና በ25 ሜትር ባንድ ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ነሐሴ 10 2006 ዓ.ም ፕሮግራሙን ጀመረ። የምሽቱ አስተናጋጃችሁ ሰሎሞን አባተነኝ። ንጉሡ ታምሬ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደምን አምሽታችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በማዕከላዊ አፍሪካ ሪፑብሊክ ተጠርጣሪ የሙስሊም ሽምቅ ተዋጊዎች በሀገሪቱ ሰሜናዊ ግዛት በሚገኙ መንደሮች ላይ ባለፉት ሳምንታት በተከታታይ ባካሄዱት ወረራ በትንሹ ሰላሳ አራት ሰዎችን እንደገደሉ ባለሥልጣናትና እማኞች ተናገሩ። ምስክሮች በዛሬው ዕለት ሲያስረዱ ጥቃቱን ያደረሱት የቀድሞ የሴሌካ ተዋጊዎች ናቸው ብለን እናምናለን ብለዋል። የተባበሩት መንግሥታት የሰላም አስከባሪ ኃይሎቹን በማዕከላዊ አፍሪካ ሪፑብሊክ መስከረም አጋማሽ ላይ ከመመደቡ በፊት ሌሎች መንደሮችንም እናጠቃለን ሲሉ ማስፈራራታቸውንም እማኞቹ ጨምረው ገልጸዋል። የፈረንሳይ ዜና አገልግሎት እንደዘገበው ደግሞ አንዳንዶቹ መንደርተኞች የተገደሉት ከቅርብ ርቀት በተተኮሰባቸው ጥይት ሲሆን፣ ሌሎች በስቅላት ወይም በከባድ ድብደባ ምክንያት ነው። በማዕከላዊ አፍሪካ ሪፑብሊክ የጎሳና የሃይማኖት ግጭቱ ባለፈው ዓመት የተቀሰቀሰው አብዛኞቹ ሙስሊሞች የሆኑበት የሴሌካ ሽምቅ ተዋጊዎች ኅብረት መንግስቱን በኃይል ካስወገደ በኋላ መሆኑ ይታወሳል። ከዚያ በኋላ አብዛኞቹ የክርስትና እምነት ተከታዮች የሆኑ ኃይሎች ጸረ ባላካ ቡድን መስርተው በሙስሊሞች ላይ የብቀላ ጥቃት እያካሄዱ ነው። በሁከቱ እስካሁን በሺዎች የተቆጠሩ ሰዎች ተገድለዋል፣ ከአንድ ሚሊዮን በላይ ሌሎች ተፈናቅለዋል። በኢራቅ የሞሱል ግድብን ከሙስሊም ነውጠኞች እንደገና ለማስለቀቅ የአየር ድብደባ ዘመቻ ተጀምሯል። አንድ የኩርድ ባለሥልጣንን ጨምሮ የአካባቢው ነዋሪዎች ለምዕራብ ጋዜጠኞች እንደተናገሩት የአየር ጥቃት ዘመቻው የተጀመረው ዛሬ ቅዳሜ ነው። ለጥቃቱ ኃላፊነት የወሰዱት ግን የኢራቅ ጦር ሰራዊት ይሁን የዩናይትድ ስቴትስ አየር ኃይል ግልጽ አይደለም ብለዋል። የዩናይትድ ስቴትስ ወታደራዊ ባለሥልጣናት በትናንትናው ዕለት ሲናገሩ በነውጠኞቹ መኖሪያ የተካሄዱ የድሮን ጥቃቶች ከሲንጃር ከተማ በስተ ደቡብ ሁለት የጦር መሣሪያ የተጫኑ ተሽከርካሪዎችን አውድመዋል ብለዋል። የዩናይትድ ስቴትስ ማዕከላዊ ወታደራዊ እዝ በዚሁ በትላንቱ መግለጫው ጥቃቱ እንዲካሄድ ትዕዛዝ የተሰጠው የሙስሊም ክፍለ ግዛት አሸባሪዎች በካውጁ መንደር ሲቪሎች ላይ ጥቃት እያደረሱ ለመሆናቸው የኩርድ ኃይሎች ካስታወቁ በኋላ ነው። ይህ በእንዲህ እንዳለ የአውሮፓ ሕብረት አባል ሀገሮች የኢራቅ ኃይሎችን ለማጠናከር በግል የደረሱበትን ውሳኔ ሕብረቱ የተስማማበት መሆኑን አስታውቋል። አባል ሀገሮች የሙስሊም ነውጠኞችን እየተፋለሙ ላሉ የኩርድ ተዋጊዎች የጦር መሳሪያ ለመስጠት መወሰናቸው ይታወቃል። ዓለም አቀፉ የቀይ መስቀል ኮሚቴ አፍጋኒስታን ውስጥ የታገቱበትን አምስቱን ሰራተኞቹን ለማስለቀቅ ጥረት እያደረገ መሆኑን አስታወቀ። የድርጅቱ ቃል አቀባይ ማሬክ ሪሲች እንደተናገሩት ትላንት ዓርብ ምዕራብ ሀራት ክፍለ ሀገር ውስጥ ሰራተኞቹን የጠለፈው አንድ ታጣቂ ቡድን ነው። የሀራት ፖሊስ እንደገለጸው ደግሞ የእርዳታ ሰጪው ድርጅት ሰራተኞች ታግተው የተወሰዱት ለመንደርተኞች በግ እያከፋፈሉ ባሉበት ወቅት ነው። ጠለፋውን ያካሄደው ወገን እስካሁን አልታወቀም። ኃላፊነት የወሰደም የለም። ከዚህ ቀደም ግን ሙስሊም ነውጠኞች ባዕዳን እና የሀገር ውስጥ ረድኤት ሠራተኞችን ኢላማ ሲያደርጉ መቆየታቸው ይታወቃል። በመጨረሻም የብሪታንያ ፖሊስ እንደገለጸው ምስራቅ ሎንዶን ወደብ ላይ በዕቃ ማጓጓዣ ኮንቴነር ውስጥ ከተገኙ ሰዎች ውስጥ በትንሹ አንዱ ሲሞት ሌሎች 19 በሆስፒታል የሕክምና እርዳታ ተሰጥቷቸዋል። መርማሪዎች እንደሚሉት ኤሴክስ ወደብ ላይ በጠቅላላው ኮንቴነር ውስጥ የተገኙት ሴቶችና ሕፃናትን ጨምሮ 35 ሰዎች ናቸው። የፖሊስ አዛዡ ትሬቨር ሮይ ለጋዜጠኞች ሲያስረዱ የወደቡ ሠራተኞች ኮንቴነር ውስጥ ሰዎች ሲጮሁና ኮንቴነሩን ሲደበድቡ በመስማታቸው ነው ሊገኙ የቻሉት ብለዋል። የቀማ ጓጓዣው ኮንቴነር የተራገፈውም ከቤልጂግ ዚብሩግ ወደብ ከመጣ መርከብ ላይ ነው ሲሉ ጨምረው አብራርተዋል። ምርመራው ይቀጥላልን ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ1387 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905፣ 1205፣ 12080 እና በ12140 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 10 2006 ዓ ም ምሽት ፕሮግራም ነው። በሙያ ኤሌክትሪካል መሐንዲስ የሆኑት አቶ ግርማ ሞገስ ሰላማዊ ትግል አንድ ዜሮ አንድ በሚል ርዕስ መጽሐፍ ጽፈዋል። መጽሐፉ ስለ ሰላማዊ ትግል ታሪክ እና ስልቶቹ በሰፊው ይዘረዝራል። በዓለም ደረጃ ከተደረጉት የጥንት የሰላም ትግሎች አንስቶ በኢትዮጵያም ታላቁ እያሱ በሚል መጠሪያ የሚታወቁት አጼ እያሱ እንዲሁም እነ ነጋድራስ ገብረ ሕይወት ባይከዳኝ ያካሄዱት የሰላም ትግልንም ያነሳል። አቶ ግርማ ሞገስ ስለ ሰላም ትግልና ስለ ሌሎች የኢትዮጵያ ጉዳዮችም ጽፈዋል። ስለ ኢትዮጵያ የሥልጣን ሽግግር ታሪክም ገና ያልታተመ መጽሐፍ አዘጋጅተዋል። በዛሬው ፕሮግራማችን ታዲያ ስለ ሰላማዊ ትግል መጽሐፋቸው እንዲያብራሩልን ጋብዘናቸዋል። አዳነች ፍስሐ የነች ያነጋገረቻቸው። አቶ ግርማ ሞገስ፣ በመጀመሪያ ደረጃ ለጊዜውና ለትብብሩ እናመሰግናለን። ሰላማዊ ትግል 101 በሚል ርዕስ በጻፉት መጽሐፍ ከክርስቶስ ልደት ዘመን አንስቶ እስከ ወቅት ያለውን ዘርዝረዋል። ባለን የሰዓት ገደብ ምክንያት ስለ ሁሉም ዝርዝር ውስጥ ገብተን ለማንሳት ባንችልም አሁን በኢትዮጵያ እንጀምርና ወደኋላ ሌላውን አጠር አድርገው ሊገልጹልን ይችላሉና በኢትዮጵያ እንጀምር። እሺ ጥሩ ነው። እድሉ ስለሰጠሽኝ እኔም አመሰግናለሁ። ሰላማዊ ትግል በኢትዮጵያ እንዴት ጀመረ የሚለው እንግዲህ፣ ሰላማዊ ትግል ስንል መብት ማስከበር፣ የመንግስት ሽግግር፣ የመንግስት ለውጥ ማምጣት፣ ወዘተረፌ የሚሉት ነገሮች ናቸው። እንግዲህ ከታሪካችን ተጽፎ እንደምናየው መብት በማስከበር የመጀመሪያው የሰላም ትግል በኢትዮጵያ የተካሄደው ታላቁ እያሱ ዘመን ነው፣ በአስራ ሰባተኛው ክፍለ ዘመን። በዛ ጊዜ የባህር በራችን ምጽዋ ተይዞ ስለነበረ የንግድ ቀረጥ እያበዙ የንግድ እቃዎች ወደ ኢትዮጵያ እንዳይገቡ እንዲያውም ንግድ በኢትዮጵያ ውስጥ እንዳይፋፋ ስላዳከመው የቱርኩ አገረገዥ ናይብ ሙሳ ይባላል ቀረጥ እየጫነ ስለዚህ በዛ ጊዜ በጎንደር የነበረው እያሱ እያሱ አንደኛው ወደ አክሱም ሄድና አክሱሞችንና ሀማሴኖች ጋራ ከመከረ በኋላ ይሄ ነገር እነዚህ ሰዎች እንዲያደረጉን ነው፣ ግን ምግባቸውን መጠጣቸውንም እኛን የምንሰጣቸው ስለሆነም ባህር በሩ ንብረታችን ነው፣ ግን የአቅም ጉዳይ ሆኖ አሁን ባለቤትነታችንን ተነጥቀናል፣ ግን የመጠቀም መብታችን እንዴት እንከለከላለን? ስለሆነም የሚበሉትና የሚጠጡት ዶሮም፣ እንቁላሉም፣ ቅቤውም፣ ገብሱም፣ አተሩም ከዚህ ስለሚሄድ እሱን ነገር እንከልክላቸው ብሎ ያስተባብራል። አማሴኖችና አክሱሞች ይስማማሉ። ያን ያደርጋሉ። በዚህ ጊዜ በምጽዋ የነበረው የቱርክ አስተዳደር ይራባል። መጥቶ ይደራደራል እና የጫነውን ግብር ይቀንሳል። ንግድ እንደገና በኢትዮጵያ መስፋፋት ይጀምራል። ከዛ ፊትም የተለያዩ ነገሮች ተደርገው ሊሆን ይችላል፣ ግን ተጽፎ የምናየው ይሄ ነው። በዛ ጊዜ ይጀምራል። ግን የመንግስት ሽግግርን በሚመለከት ለመጀመሪያ ጊዜ ሰላማዊ ትግል መልክ ይዞ ኢትዮጵያ የገባው ወይም የጀመረው በመጀመሪያ በሃያኛው ክፍለ ዘመን መጀመሪያ ላይ በነበሩት የኢትዮጵያ የመጀመሪያው ምሁራኖች ነው በነ ገብረ ህይወት ባይከዳኝ ነጋ ድራስ ገብረ ህይወት ባይከዳና የእሱ ትውልድ በዛ ጊዜ የመንግስት ትግግር የመንግስት ባህሪ እንዲቀየር፣ የመንግስት ባህሪ በህገ መንግስት እንዲገደብ፣ እንግሊዞች ቀደም ብለው እንዳደረጉት በህገ መንግስት እንዲገደብ፣ ደንቦች፣ ህጎች እንዲወጡ፣ ህገ መንግስት የሚባል ነገር ኢትዮጵያ እንዲኖራት አደረጉ። ይሄ ግን ትንሽ ቆየና ቀጥሎ በመጣው ትውልድ ተወርሶ ጉዞ አልተቀጠለም። የነ ገብረ ህይወት ባይከዳኝ ምን ጥያቄ ነበር ያነሱት? በማን ዘመነ መንግስት ነበር የነ ባይከዳኝ? መጀመሪያ በሚኒልክ ዘመን የነበረው እንቅስቃሴያቸው እና ልዑላንን በመቀየር ዘመናዊ በማድረግ አስተሳሰባቸውን፣ አሰራራቸው ዘመናዊ እንዲሆን ማድረግ፣ ህገ መንግስቶች እንዲጻፉ በማድረግ የንጉሱን መብት ለመገደብ እና በተለይ ገብረህይወት በኃይለ ሥላሴ ላይ ትልቅ ኢንፍሉዌንስ አለው ነው የሚባለው። ሌላው ደግሞ ተክለ ሐዋርያት ህገ መንግስቱ፣ የመጀመሪያውን ህገ መንግስት የጻፈው በእያሱ ላይ እንደዙ ተጽዕኖ ነበረው ነው የሚባለው እና ኢትዮጵያን ዘመናዊ ለማድረግና እንዲያውም አልፎ በኢኮኖሚ ኢትዮጵያን እንደ ጃፓን ለማድረግ ነበር የዛ ትውልድ ጥረት በሰላማዊ መንገድ ከዛ በኋላ እንግዲህ የመጣው ትውልድ ያን አልተቀበለም። የንሆችም እነማኦ ሌሎቹም ታሪክ እና ዜና ይናፈስ ነበረ ተቀበለና የመንግስት መቀየሩን ጉዳይ በሀይል የቀድሞ አባቶቹ ሲያደርጉ የነበረውን የትግል ዘዴ መልሶ ከተቀበረበት አነሳው፣ ከሞተበት አነሳው። አሁን በስልጣን ላይ ያለው ቡድን የዛ ዘመን ውጤት ነው። ይሄ ቡድን ስልጣን እንደያዘ የምርጫ ፓርቲዎች ተነሱ። እንደገና ወደ ሰላም ትግል ተመለስን ማለት ነው። በአስራ ዘጠኝ መቶ በሀያኛው ክፍለ ዘመን መጨረሻ አካባቢ የምርጫ ፓርቲዎች ተቋቋሙ። እነኝ የምርጫ ፓርቲዎች ምንም እንኳን የሰላም ትግልን አጠናቀው ያቁታል ባይባልም አካሄዱን በትክክለኛ መርጠውታል። በተለይ ለኢትዮጵያ የሚጠቅመውን የተሳካ ሰላማዊ ትግል ለማድረግ የፖለቲካ ሀይል ምንጮች ምንድን ናቸው? የሰላማዊ ትግል መሳሪያዎች፣ ትግል ማራመጃ መሳሪያዎች ምንድን ናቸው? የሰላማዊ ትግል አካሄድ እነማን ናቸው? የሚለውን ማወቅ ያስፈልጋል። እነኚህ በዚህ ዘመን የመጡትና አሁንም ያሉት የምርጫ ፓርቲዎች አካሄድ የሚለውን ጥሩ መርጠዋል። በሌሎቹ ላይ ግን የተጠናከረ ግንዛቤ ያላቸው ማለት ትንሽ ያስቸግራል። ቢሆንም ግን ለመብረር ሁለት ክንፍ እንደሚያስፈልገው በመንግስት በኩል የትጥቅ ትግል ባህል ቢኖርም እነኚህ ምርጫን ስለመረጡ ሁለት ክንፍ የለንም፣ የሚያብር ወይንም ጦርነት እንሂድ የሚል ነገር የለንም። የተወሰኑ ግን ተቃዋሚዎች አሁንም የትጥቅ ትግልን የሚቀሰቅሱ አሉ። ያ ግን ተስፋ ያለውና የወደፊት የኢትዮጵያ የመንግስት ሽግግር ባህላችን የሚሆን አይመስለኝም። የትኞቹ ናቸው? የምርጫ ፓርቲዎች የሚሉአቸው የትኞቹ ናቸው? ምርጫን የመረጡት ያሉት እንግዲህ የምርጫ ፓርቲዎች መድረክ የምርጫ ፓርቲ ነው። አረና የምርጫ ፓርቲ ነው። አንድነት ዩዲጄ የምርጫ ፓርቲ ነው። መያድ የምርጫ ፓርቲዎች ናቸው። ሌሎችም አሉ በክልል ደረጃ እነ የፌዴራል ናቸው። በክልል ደረጃም ደግሞ ሌሎች አሉ። እንግዲህ በሰላማዊ ትግል ደረጃ አስቀምጠዋቸው ነው። በሰላማዊ ትግል በምርጫ ለውጥ ለማምጣት የሚፈልጉ ናቸው ነው የሚሉኝ ያሉት አ ምክንያቱም የሰላም ትግል ቅድም እንዳልኩት ሶስት ክፍሎች አሉት። የሰላም ትግልን አቃሎ ለማለት ሶስት ነገሮች መታወቅ አለባቸው። የፖለቲካ ኃይል ምንጮች እነማን ናቸው የሚለው፣ የሰላም ትግል መሳሪያዎች በወንብ ምናምን አይደለም፣ ሁለት መቶ ያህል አሉ። እነኛን ማወቅ፣ ሶስተኛ ደግሞ አካሄዱ፣ አንደኛ በመለወጥ ወይም በማግባባት፣ ሁለተኛ በመቻቻል፣ ምርጫ እዚህ ውስጥ ነው የሚካተተው። ሶስተኛ ሰላማዊ ቅጣት በመፈጸም አሁን ምርጫ የሚባለው ሁለተኛው የሰላም ትግል አካሄድ በእነኚህ ፓርቲዎች ተመርጧል። እና የሰላም ትግልን ለማድረግ ከሚያስፈልገው እውቀት ውስጥ የተወሰነውን ይዘውታል። ትክክለኛ አካሄድ ይዘዋል። የቀረውን እንግዲህ ማሟላት ነው። ሙሉ የተሟላ ግንዛቤ አለ ብዬ ግን አላምንም። በሕዝቡም ውስጥ እንደ ልብ ተንቀሳቅሰው አደራጅተዋል ብዬ አላስብም። አሁን እንግዲህ ከሰላማዊ ትግል ዘዴዎች አንዱ ማግባባትና ሰላማዊ ቅጣት ብለዋል። እንግዲህ እና ማግባባት ሲሉኝ ቢያብራሩ። ማግባባት ስል አስተሳሰብ መቀየር፣ እነ ገብረ ህይወት ሲያደርጉ እንደነበረው የልዑሉን የመስፍኑን አስተሳሰብ በመቀየር ዘመናዊ እንዲሆን ማድረግ የተሻሉ ህጎች እንዲጽፍ የጻፋቸውን ህጎች እንዲያከብር ማድረግ። ያ ነው እንግዲህ በመለወጥ የሚባለው ኮንቨርዥን የሚባለው ነው በእንግሊዝኛ። ሁለተኛ መቻቻል የሚለው ነው ምርጫ። ሶስተኛ በእነኚህ ሁለቱ የማይቻል ከሆነ አካሄዱ ሰላማዊ ቅጣት ይለዋል። እንግዲህ የሰላም ትግል ንድፈ ሐሳብ ሰላማዊ ቅጣት ሲል ምንድን ነው? ትብብር መንፈግ፣ ስራ ማቆም፣ የፖለቲካ ኃይል ምንጮችን መንጠቅ፣ ወዘተረፈ የሚለውን ሁሉ ያካትታል። ያ ግን የመጨረሻው የሰላም ትግል አካሄድ ነው። ትብብር መንፈግ የሚለው እንግዲህ፣ ትብብር መንፈግ የሚባለው እንዴት ነው? ለምሳሌ በተጨባጭ ኢትዮጵያ ውስጥ ከሄድን አሁን ብዙውን ጊዜ በዘር የመደራጀት ሁኔታ አለ። በፓርቲም ደረጃ ቢሆን በምን መልክ ነው ያ ነጥሎ መንግስትን ነው? ነጥሎ ገዢ ፓርቲውን ነው? ወይም ከገዢው ፓርቲ ጋር የተያያዙትን ሁሉ ነው? እንዴት ነው እሱ? ትብብር መንፈክ ሲባል ከፖለቲካ ሀይል ምንጮች ጋር የተያያዘ ነው። በአሁኑ ጊዜ ለምሳሌ በመንግስት ስልጣን ላይ ያለውን ቡድን ህዝቡ የገዢነት መብት ሰጥቶት የሚያወጣቸውን ህጎች አክብሮ ይኖራል። የገዢነት መብት ሰጥቷል። ትብብር ነው። ሁለተኛ በኢትዮጵያ ውስጥ ያለው ኢንጂነሩ፣ ሳይንቲስቱ፣ ሌላውም ስርዓቱን ተቀብሎ ከመንግስት የመጣለት መመሪያና እገዛ ተቀብሎ ትብብር እየሰጠ ነው። ይሄ ትብብር ነው። ሶስተኛ፣ የኢኮኖሚ ምንጮች በሙሉ ይሁን ተብለው መንግስት እያስተዳደራቸው ነው። ይሄም ትብብር ነው። የሀገሪቷ የህዝቡ ትብብር ነው። ሌሎችም ትብብሮች አሉ። አሁን ትብብር መንፈግ ሲባል እነኝህም መንፈግ ነው። አይ እስከ ዛሬ ድረስ ይሁን መንግስትነ ገዢነ ግዛ እንተባበራለን ብለን ነበር። ከዚህ በኋላ ገዢነት ግን አላቅም ወደሚለው ይሄዳል ማለት ነው። እንግዲህ በሰላማዊ ትግል ስኬት ያገኙም ያላገኙም ሀገሮች እንዳሉ እናውቃለን። እና በሰላማዊ ትግል የተሳካላቸው ወይም ስኬት ያገኙ የትኞቹ ናቸው? ያልተሳካላቸውስ የትኞቹ ናቸው? እና ለምን የሚለውን እናያለን። አሁን ግን የተሳካላቸው ከሚለው ብንጀምር እሺ ከዛ ፊት ግን አንድ እንትን ለመጨመር ፈልገው የሰላም ትግል እድገት ታሪካዊ እንትኑ በዓለም አቀፍ ደረጃ ከክርስቶስ በፊት ቅድም እንደጠቀሹው ይጀምራል። በአስራ ስድስተኛው ክፍለ ዘመን በፈረንሳይ የነበሩ ፈላስፎች ይጨምሩበታል። በአስራ ስምንተኛው ክፍለ ዘመን እንግሊዝ ያንኑ ተጠቅማ ወደ ሰላማዊ እንትን ትገባል። የሰላማዊ ትግል አድርጋ የመጀመሪያው ፓርላማ እንትን ይላል። የመጀመሪያው ህገ መንግስት ይጻፋል። ንጉሡ ይገደባል። የንጉሱ መት በሀያኛው ክፍለ ዘመን በሩሲያ እነ ሊዮ ቶልስቶይ ብዙ ያበረክታሉ። የአስራ ዘጠኝ መቶ ዜሮ አምስት ሪቮሉሽን ሰላማዊ ሆኖ መጀመሩ የነሱ ነበረ። በኋላ ግን መንገዱ ስቶ ችግር ደረሰበት፣ ውድቀትም ተከተለበት። ቀጥሎ በሀያኛው ክፍለ ዘመን በህንድ ጋንዲ፣ በሀያኛው ክፍለ ዘመን መካከል ላይ የነ ማርቲን ሉተር ኪንግ፣ በተለይ ከዚህ ብዙ የምንማራቸው ነገሮች አሉ ስለ ጽናት ዲስፕሊን፣ እና የሰላም ትግልን ሀይል ከንትን መማር ይቻላል። ከይሄ ቻፕተር ሲክስ ምዕራፍ ስድስት ውስጥ በደንብ ተዘርዝሯል። ከዛ በሀያ አንደኛው ክፍለ ዘመን የአልበርት አነስታይን ሰላማዊ ትግል ተቋም በአሁኑ ሰዓት እያበረከተ ያለው ብዙ ነገሮች አሉ። ይሄ እንግዲህ አጠቃላይ የሰላም ትግል እድገት ነው። የሰላም ትግል ሀይል የትኛው ክፍል ነው? አዎ የሰላም ትግል ሀይል ስልም ማለት ነው። ቀደም ብሎ ለምሳሌ በአሜሪካ የጥቁሮች መብት አይከበርም ነበረ ኮንቨርዥን ነው መለወጥ የሚለውን ነው የተጠቀመው። እነ ማርቲን ሉተር ቅድም ያልኩት አካሄድ የሚለው በመለወጥ ነው። ህዝቡን ለወጠ፣ ገዢውን ለወጠ፣ ፓርቲ መሪዎችን ለወጠ። አብዛኛውን ህዝብ ማለት ነው አሳመኑ በእንቅስቃሴያቸው። ይሄ መጀመሪያ ሚሲሲፒ ባህር ውስጥ ሚሲሲፒ ወንዝ ውስጥ ይጣል የነበረ የጥቁር ዘር፣ ሆቴል እንዳይገባ በህግ ይከለከል የነበረ የጥቁር ዘር፣ ስራ እንዳያገኝ ይከለከል የነበረ የጥቁር ዘር በአውቶቡስ ላይ ቆሞ እንጂ ተቀምጦ እንዳይሄድ ይደረግ የነበረ አሜሪካዊ የጥቁር ዘር ያን ሁሉ አቁመው አግደው በሰላም ትግል ተወተውት መጨረሻ ላይ ጥቁር ፕሬዝዳንት መረጠች አሜሪካ። ይህ የሚያሳየው የሰላም ትግልን ኃይል ነው። ይህም ማለት ነው የሰላም ትግል ኃይል ስል ይሄ በምዕራፍ ስድስት በመጽሐፍ ውስጥ በሰፊው ተዘርዝሯል። ቅድም ወደ አነሳ ነው በሰላማዊ ትግል ስኬት ያገኙና ያላገኙ ሀገሮች የትኞቹ ናቸው? ያልተሳካላቸውስ ለምንድን ነው? ለምንስ ተሳካላቸው? የተሳካላቸው ካሉ ና የተሳካላቸው ሀገሮች በሚሉት ብንጀምር፣ እንግሊዝ ለምሳሌ መጀመሪያ በአስራ ስምንተኛው ሴንቸሪ ተሳክቶላታል። ከዛ በኋላም የመጡት የምስራቅ አውሮፓ ሀገሮች ተሳክቶላቸዋል። እነ ብራዚልም በዚሁ አይነት እንትን ነው የተጓዙት፣ ተሳክቶላቸዋል። ስኬት ሊገኝ የሚችለው እንግዲህ ሶስቱን የሰላም ትግል አካሎች ሶስቱን ዋናዎቹን፣ ብዙ ናቸው ግን ዋናዎቹን የሰላም ትግል ኮንሴፕት ማወቅ ያስፈልጋል። አንደኛ የፖለቲካ ኃይል ምንጮች እነማን ናቸው? ሁለተኛ የፖለቲካ ኃይል መሳሪያዎች ስንት ናቸው? ሁለት መቶ ያህል ደርሰዋል። አሁን ከእነኛ ውስጥ የትኞቹ ናቸው ተገቢዎቹ ለዚህ ሀገር ብሎ መምረጥ፣ መጠቀም መቻል። ሶስተኛ የጣልቃ መግባት የሚለው ነው። ጣልቃ መግባት የሚለው በአስተዳደር፣ በአውራ ጎዳናዎች፣ በሌሎች ሁሉ ህዝቡ እየተሳተፈ መንግስትን እንዳይሰራ የዕለት ዕለት ስራውን እንዳይሰራ ያደርገዋል፣ ፓራላይዝ ያደርገዋል። እነኚህን ማወቅ ያስፈልጋል። እነኚህን ነገሮች በማድረግ የሰላማዊ ትግል የሰላም ትግል ግብ የሆነውን የፖለቲካ ኃይል ምንጮች መቆጣጠር ደረጃ ሊደርስ ይችላል። ይሄን ካላደረገ ግን ስኬት አይመጣም ማለት ነው። ከዚህ ባሻገር በጣም ቁልፍ የሆኑ ነገሮችም አሉ። ሰላም ትግል ሲደረግ የሀገሪቷ የፖለቲካ ባህል፣ የኢኮኖሚ ሁኔታ፣ አሁን ለምሳሌ የህዝቡ የኑሮ ሁኔታ ስራ ቢያቆም ከስራ የሚባረር ከሆነ አደባባይ ወጥተህ ታሪፍ ስኩዌር ወጥተህ አንድ ወር ቁጭ በል ማለት አትችም። በማግስቱ ስራውን ሊያጣ ይችላል። እንዲያውም የሚበላውን ሊያጣ ይችላል። ስለሆነም የሀገሪቷ የፖለቲካ ሁኔታ፣ የኢኮኖሚ አቅም፣ የህዝቡ ኑሮ፣ የዓለም አቀፍ የፖለቲካ ሁኔታ አልፎም የጎረቤት ሀገሮች ሁኔታና የሀገሪቷ ጸጥታ ሁሉ መታየት አለበት። እንግዲህ የታህሪር አደባባይን አንስተዋል የግብጽ ማለት ነው። ባለፉት ሁለትና ሶስት ዓመታት እንቅስቃሴ ሲካሄድ ቆይቷል። ግን በአሁኑ ጊዜ እንግዲህ ስንቶቹ ተሳካላቸው አልተሳካላቸውም፣ ለማለት ብንሞክር ምናልባት እንግዲህ የምን ብዙም ወሬ አንሰማም፣ ዝም ያለ ይመስላል። እንግዲህ ጠለቅ ብሎ ማየት ያስፈልጋል። ግብጽ እንደምናየው እንግዲህ መጀመሪያ ደህና መልክ ይዞ አሁን ወደ ወታደራዊ አገዛዝ ተመልሷል። ቱኒዚያ ሻል ያለ ይመስላል። እንግዲህ የሚያውቁት ካለሱን ይዘረዝሩልናል። የሶሪያን የምናውቀው እንግዲህ በሰላማዊ መልክ ጀምሮ ወደ ትጥቅ ትግል ሄዶ አስከፊ ደረጃ ላይ ደርሷል። በአሁኑ ጊዜና በነዚህ እንግዲህ ቢተነትኑልን። እንዳልሽው ልክ ነው። ቱኒሲያ የተሻለ ደረጃ ላይ ነው ያለው በደንብ ከተጠበቀ። የየመንም እንዳልሽው ነው። የግብፅ ጥሩ ሄዶ የሰላም ትግሉን መሳሪያዎች፣ የሰላም ትግል የፖለቲካ ሀይል ምንጮች እነማን ናቸው የሚለውን በደንብ አይቷል። የሰላም ትግል ዘዴዎችን ከሁለት መቶ ውስጥ ለግብፅ የሚሆኑትን በትክክል መርጧል። እንደገና አካሄዶቹንም መጀመሪያ በኮንቨርዥን ሰራተኛውን የመንግስት ሰራተኛውን፣ ወታደሩ እንዲተባበራቸው፣ ፖሊስ እንዲተባበራቸው በቅስቀሳ ብዙ ሰርተዋል። ተማሪዎች፣ ሴቶች፣ እናቶች እንዲተባበሩ፣ ኮንቨርዥን ለመብት እንዲወጡ፣ ለኑሮ መሻሻል እንዲወጡ፣ ከውርደት ኑሮ መብታቸውን ለማስከበር አደባባይ እንዲወጡ፣ ይሄን ሁሉ ጥሩ ሰርተዋል። ኮንቨርዥን ለመለወጥ፣ ይሄን ካደረጉ በኋላ መጨረሻ ላይ በጣልቃ ገብነት የሚለውን ተጠቅመው አደባባይ ወጣ። ህዝቡ ስራ ቆመ። ይሄ በሙሉ ጣልቃ መግባት ነው። ስራ ከቆመ መንግስት ማስተዳደር አልቻለም ማለት ነው። በመንግስት ስራ ውስጥ ጣልቃ ተገብቷል። አደባባይ ከቆመ ትራፊክ መደብ አይንቀሳቀስም። ይሄም መንግስት ሊሰራ አልቻለም ማለት ነው። እነኝህን ነገሮች በማድረግ መንግስትን ከመንግስት ስልጣን አወረዱ ሙባረክን። ይሄ አንዱ አካሄድ ነው። በኢትዮጵያ ግን የኢትዮጵያ የምርጫ ፓርቲዎች የመረጡት አኮሞዴሽን የሚለውን ነው አሁን ሁለቱም ግንኙነት እናያለን። የግብፁ አሁን ግብፆች ሙባረክን ካወረዱ በኋላ ተመልሰው ወደ ምርጫ ነው የሄዱት አኮሞዴሽን። ፓርቲዎች ግን የተቃዋሚ ፓርቲዎች፣ የዲሞክራቲክ ፓርቲዎች እና የሙስሊም ብራዘርሁድ ተሰለፉ። የሙስሊም ብራዘርሁድ አስራ ሁለት ሚሊዮን ድምፅ ሲያገኝ ዲሞክራቶች ሀያ አንድ ሚሊዮን ነው ያገኙት። ግን እርስ በርስ ተከፋፈሉት። አንድነት አልነበራቸውም ዲሞክራቶች ያ በመሆኑ ድምፁ ለሶስት ይከፈል። ሀያ አንድ ሚሊየን ሙስሊም ብራዘርሁድ ካንዲዴት እጩ ካገኘው ዝቅተኛ ስለሆነ ተሸነፉ። ወደዛ ገባች፣ ተመልሶ ዲክታተርሺፕ መጣ ማለት ነው። በተግባርም አየነው። ከሶሪያ ጋር ላወዳድር ነው የምፈልገው። የግብፅ የሞተው ከአንድ ሺህ በላይ ነው። በሰላም ትግሉ የቆሰለው ከስድስት ሺህ በላይ ነው። የታሰረው ከአስራ ሁለት ሺህ በላይ ነው። ይሄ ሁሉ ተከፍሎ ነው እነኛ ሶስት የዲሞክራቲክ እጩዎች ባለመተባበራቸው ይህ ሁሉ የተከፈለበት ሰላም ትግል መጨረሻ ላይ ዋጋ አቶ ወደ ወታደራዊ እንትን የገባው ቢሆንም ግን እንደ ሶሪያ አልሆነም። ግን የሶሪያን ደግሞ ብናይ ያ እንቅስቃሴ ቆንጆ ሆኖ እንደ አበባ አብቦ ፈከክ እያለ በዚህ ከተማ በዛ የጀመረው ብዙም ሳይቆይ ጠመንጃ የያዙ ወገኖች ተቀላቀሉት። በመቀላቀላቸውም ከተቃዋሚው መንደር እስካሁን የሞተው ወደ ሀምሳ ሺህ ደርሷል። አሁንም የታሪካዊ ሶሪያ እድል ምን እንደሆነ አናቅም። በነገራችን ላይ ፍሬምናጦስ የሚባለው የመጀመሪያው ኢዛናን ክርስቲያን ያደረገው ጳጳት ግብፅ ነው፣ ተጠሪነቱ ግን ከሶሪያ ነው የመጣው ከሶሪያ ነው የመጣው እና ያቺ ታሪካዊ ሶሪያ አሁን የህልውና ጥያቄ ውስጥ ገብታለች። እና የሞተው ከተቃዋሚው ወገን ወደ ሀምሳ ሺህ ሲደርስ የመንግስት ወታደር ደግሞ ያለቀ ወደ አርባ ሺህ ደርሷል እስካሁን ድረስ ባለስልጣኖች የሞቱት ወደ አንድ ሺህ ደርሰዋል ከውጭ ሁሉ ከጎረቤት ሀገር በተለያየ በሃይማኖት በምናምን እየመጡ እዛ የሞቱት ወደ አስራ ሰባት ሺህ ደርሰዋል እንግዲህ የሰላም ትግልን የት ትግል ሲቀላቀለው ይሄን ያህል አደጋ ያመጣበታል የግብፁ ግን ያን ያህል አልሄደም ግን ተበላሽቷል የሶሪያው የበለጠ ተበላሽቷል የሀገር ህልውና ጥያቄ ውስጥ ከጥቷል ስለሆነም ኢትዮጵያችን የሶሪያውን መንገድ እንድትመርጥ አንፈልግም። የግብፁንም በጥንቃቄ ማየት አለባት። የምርጫ ፓርቲዎች የያዙት መንገድ የተሻለ መንገድ ነው። ስለ ምርጫ ጉዳይም አንስተዋል። በመጽሐፎ ምርጫ በዲሞክራሲ በዳበሩና በዲሞክራሲ ባልዳበሩ ወይም ደግሞ ዲሞክራሲያዊ አሰራር ባልሰረጸባቸው ሀገሮች ምን አይነት መልክ እንደሚይዝ ገልጸዋል። እና እስቲ ያብራሩልን በዚህ ጉዳይ ላይ በዲሞክራሲ የበለጸጉ ሀገሮች እንደ አሜሪካና እንደ እንግሊዝ አይነት ሀገሮች የሚካሄደው ምርጫ ኢትዮጵያ ውስጥ ይካሄዳል ብለው የሚያስቡ ሰዎች አሉ። ያ ትክክል አይደለም። ምክንያት ነጻ ምርጫ ቦርድ አለ። በእንግሊዝና በአሜሪካና በዲሞክራሲ በሰረጠባቸው ሀገሮች የምርጫ አስፈጻሚዎች ዲሞክራቶች ናቸው። እንደገና የሚቆጣጠራቸው ህግ አለ። ህግ ያከብራሉ። ሶስቱ የመንግስት ዘርፎች የተለያዩ ናቸው በነኚህ ሀገሮች ፓርላማ የስራ አስኪያጁና የፍትህ ብራንች ቅርንጫፍ አራተኛ አራተኛው የመንግስት ዘርፍ የሚባለው ተብሎ የሚታወቀው ነጻ ፕሬስ አለ። በአብዛኛው ፈንክሽን አለ። በእነኚህ ሀገሮች ስራ ላይ የዋለ ነው። መንግስት ከፓርቲ ቁጥጥር ነጻ ነው በእነኚህ ሀገሮች ስለሆነ መንግስት ድምፅ ሰረቃ ውስጥ አይገባም። መለዮ ለባሹ በእነኚህ ሀገሮች ወታደሩም ሆነ ፖሊሱ ተገዥነቱ ለፓርቲ ሳይሆን ለህገ መንግስት ነው ተገዥነቱ ለህዝብ እንጂ ለአንድ ፓርቲ አይደለም። በመሆኑ እነኚህ ነገሮች ሁሉ ተደማምረው በእነኚህ ሀገሮች የሚካሄደው ምርጫ የተሻለ እንዲሆን ያደርጋል። ችግር የለም ማለት አይደለም። በእንግሊዝም ሆነ በአሜሪካ ሊኖር ይችላል። ለምሳሌ ጎርና ቡሽ በቅርብ ጊዜ እንዳየ ነው። ግን ቢሆንም ችግር ውስጥም ሀገር አትገባም፣ ቀውስ ውስጥ አትገባም። በምርጫ ያልዳበሩ ሀገሮች ግን እነኚህ የዘረዘርኳቸው ከአንድ እስከ ስድስት በተሟላ ሁኔታ የሉም። ስለሆነም ድምፅ መስረቅ እጩ ማስፈራራት ታዛቢ ማስፈራራት የመሳሰሉት ነገሮች ሊፈጸሙ ይችላሉ። በእነዚህ ሀገሮች ሶስቱ የሰላም አካሄዶች አብረው መጓዝ ያለባቸው ይመስለኛል። ይኸው ምን ማለት ነው? ለምሳሌ በኢትዮጵያ ህዝቡ በብዛት ወጥቶ መቀስቀስ አለበት። ኮንቨርጅን መብቱን ለማስከበር፣ የመንግስት ስልጣን ሿሚና ሻሪ ለመሆን፣ ለመምረጥ እድሜው የደረሰ ኢትዮጵያዊ በሙሉ ወጥቶ እንዲመዘገብ ማድረግ፣ መለወጥ፣ ማሳመን ኮንቨርዥን የሚለው ነው። ታዛቢዎች ሳይፈሩ ስራቸውን መስራት፣ እጮች ሳይፈሩ ስራቸውን መስራት፣ በምርጫ ቀን የተመዘገበው በሙሉ ወጥቶ መብቱን መጠቀም፣ የሚፈልገውን ፓርቲ መምረጥ። በዚህ ጊዜ ድምፅ ሰረቃና መሰል ነገሮች እንዳይፈጸሙ ደግሞ እዛ ሆኖ ድምፅ የሰጠው ህዝብ ድምፁ በትክክል መቆጠሩን ማረጋገጥ ድምፅ ከተሰረቀ ድምፅ ይከበር የሚል እንቅስቃሴ ይጀምራል ማለት ነው። ሁለት መቶ ያህል የትግል ስልቶች አሉ። ሁለት መቶ ያህል የትግል መሳሪያዎች አሉ። የሰላም ትግል መሳሪያዎች አሉ። ከእነኛ ውስጥ የተወሰኑትን በመጠቀም መንግስት የህዝብ ድምፅ እንዲያከብር መጠየቅ አለበት። ይህ ትልቅ ዝግጅት ይፈልጋል። የምርጫ ፓርቲዎቻችን ግን ይሄን ሁሉ አድርገዋልን የሚለውን አላምንበትም፣ ግን ተስፋም አልቆርጥም። የተከበራችሁ አድማጮች፣ አቶ ግርማ ሞገስ ስለጻፉት የሰላም ትግል የተደረገው ቃለ መጠይቅ አላበቃም። በመጪው ሰኞ ይቀጥላል። ተከታተሉን። ዝግጅቶቻችንን በኢንተርኔት ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። የስልክ ቁጥራችን 202 205 9942 ነው። የውስጥ መስመር 14 ነው። ወይም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል ወደ እናንተም መልሰን እናቀርባቸዋለን። የሳተላይት አድራሻችንን ላስታውሳችሁ፣ ናይል ሳት ላይ እንገኛለን። ሳተላይት ዩተልሳት 7 ዌስት ኤ በ7 ዲግሪ ዌስት ፍሪኮንሲ 12.399 ጊጋሄርዝ ቨርቲካል ኤስአር 27500 ኤፍኢሲ 5 ዝባር 6 ትራንስፖንደሩ ኢ 36 ነው። ነገ በመጽሔት አዲሱና አሉላ ሚስ ዩኤስ አፍሪካ ሜሮን ውድነህን ይዘውላችሁ ሌሎችም ድግስ ሰንቀው ይመጣሉ። ጠብቋቸው። አሁን በደሳለኝ መኮንን እየተዘጋጀ የሚቀርበው የሙዚቃ ጣና ይቀጥላል። ሰለሞን አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ዛሬ በአድናቂዎቿ የፖፕ ንግስት እየተባለች የምትጠራው ማዶና የተወለደችባት ቀነች። 55 ዓመቷ ማዶና ዛሬም በዛሬው ፕሮግራም ስለዚቹ ታዋቂ የሙዚቃ ሰው የሕይወት ታሪክ አዘጋጅቼ እና ከዚህ በፊት አስተላልፌው ወደነበረ ፕሮግራም ነው የመወስዳ छु मेलखम को ये था खमोजी कहा कहना जा ጳጳስ የነበሩትን ጃን ፖል ሁለተኛ ነፍሲ ማርና እሷ ባዘጋጀችው የሙዚቃ ድግስ ላይ እንዳትገኙ ብለው ምእመናኖችን ገዝተው ነበር። በወቅቱ በመድረክ ላይ ስትጫወት ያዩዋት አንዳንድ እናቶች ፈጣሪያቸው ሴት ልጅ እንዳይሰጣቸው ጸለየውም ነበር። በወቅቱ ሁኔታዋን እየተከታተሉ ይዘግቡ ከነበሩ ጋዜጠኞች መካከልም ይቺ ወጣት በእንደዚህ አይነት ቅብጠት ከቀጠለች ሕይወቷ ባጭሩ መቀጠፉ አይቀርምና ብለው የሕይወት ታሪኳን የሚዘክር መጽሐፍ ለመጻፍ የተዘጋጁ ጥቂት ጋዜጠኞች ነበሩ። ብቻ ምን አለፋችሁ ብዙዎቹ ጠልተዋታል፣ ብዙዎቹ አውግዘዋታል። በሌላ በኩል ደግሞ እንደሷ ለመሆን፣ እንደሷ ለመልበስ፣ እንደሷ ጸጉር ለመቆረጥ፣ እንደሷ ለመደነስ፣ እንደሷ ለመዝፈን፣ እንደሷ ለመቅበጥበጥ፣ ብቻ ባጭሩ እሷን ለመሆን ብዙዎች የተቻላቸውን አድርገዋል። ብዙዎች ወደዋታል፣ ብዙዎች አድንቀዋታል። ዛሬም የሚጠሏትና የሚያወግዟት ባይጠፉም በብዙዎች ግን ተወዳና ተደንቃ እንደውም ዘ ኩን ኦፍ ፓፕ የፓፕ ንግሥት ተብላ ለዛሬዋ ቀን ደርሳለች። የተከበራችሁ የዕለተ ቅዳሜ የሙዚቃ ቀን አድማጮች፣ በዛሬው ፕሮግራም ከዚቹ የክፍለ ዘመናችን ዕውቅ አርቲስት ጋር አቆያችኋለሁና መልካም ቆይታ። ማዶና እንደ አውሮፓውያን አቆጣጠር በ1958 ምችጋን ግዛት ቤዬ በሚባል ከተማ በዛሬዋ ቀና የተወለደችው ወላጅናቷ ማዶና ሉዊዝ ትውልዳቸው ፈረንሳይና ካናዳዊ ቅልቅል ሲሆን አባቷ ሲልቪዮ ቺኮኔ ደግሞ ትውልዳቸው ከጣሊያን ቤተሰብ ነው። እናትና አባቷ ስድስት ልጆች የወለዱ ሲሆን ማዶና ሶስተኛዋ ነች። ገና የአምስት ዓመት ወጣት ህፃን እያለች ወላጅናቷ ባደረባት የጡት ላይ ካንሰር ህመም ከዚች ዓለም በረፍት ተለየቻት። የማዶና እናት ከዚች ዓለም በረፍት ስትለይ ገና የሰላሳ ዓመት ወጣት ነበረች። የማዶና አባት በወቅቱ እቤታቸው በሰራተኝነት ታገለግላቸው ከነበረችው ሴት ጋር ወዲያውኑ ትዳር መሰረቱ ከሰራተኛቸውም ሁለት ልጆችን በመውለድ የስምንት ልጆች አባት ሆኑም ማዶናም የልጅነት እድሜዋን ከእህትና ከወንድሞቿ ጋር በመሆን ከእንጀራ እናት ጋር ተጋፈጠች በቅርቡ ናይት ላይን ከተባለ የቴሌቪዥን ፕሮግራም ጋር ባደረገችው ቃለ ምልልስ በሕይወትሽ ዘወር ብለሽ ለማስታወስ የማትፈልጊው አንድ ነገር ቢኖር ምንድን ነው? ተብላ ተጠይቃ ስትመልስ እንጀራ እናቴን አልወዳትም ነበር፣ ስለዚህ በዚያን ሰዓት፣ በዚያን ጊዜ ያሳለፍኩትን የልጅነት ዕድሜን ማስታወስ አልፈልግም ብላ መልሳለች። ማዶና በሕፃንነቷ የመደነስ ፍላጎት ስለነበራት አባቷ ዳንስ ትምህርት ቤት እንዲያስገቧት ጨቀጨቀች። ሆሊ ፋሚሊ በተሰኘው ትምህርት ቤት የአንደኛ ደረጃ ትምህርቷን ተማረች። ሮቸስተር አዳምስ ትምህርት ቤት ደግሞ የሁለተኛ ደረጃ ትምህርቷን አገባደደች። ማዶና በትምህርቷ እጅግ በጣም ጎበዝ ተማሪ ስለነበረች ከሁለተኛ ደረጃ ትምህርት ቤት የምታገኛቸው ውጤቶች በሙሉ ኤዎች ነበሩም። ይህም ውጤቷ በሚችጋን ዩኒቨርሲቲ ሙሉ የዳንስ ስኮላርሽፕ እንድታገኝ አድርጓታል። በወቅቱ የማዶናና አደናነስ የተመለከቱ የዳንስ አስተማሪዋ በዳንሷ ጠንክራ እንድትገፋበትና እንደውም በክለቦች የዳንስ ስራ ፈልጋ እንድትጀምር ይመክሯታል። በመድረክ ላይ ህዝብ በተሰበሰበበት በፊት ለመደነስ ከፍተኛ ጉጉት የነበራት ወጣት ማዶና በ1977 ከምችጋን ዩኒቨርሲቲ ትምህርቷን አቋርጣ የተወለደችባትን እርጋታ የሰፈነባትን የምችጋንን ግዛት ተሰናብታ ለብዙ ጊዜ አጠራቀመቻትን 35 ዶላር ወደ ኪሷ በመክተት ወደ ቀውጤዋ፣ ብዙ የምሽት ክለቦች ወደሚበዙባት የኒውዮርክ ከተማ ገባች። ኒውዮርክ ከተማ ማዶና የምትፈልጋት አይነት ከተማ ግርግር የበዛባት ከተማ፣ የዓለም የሰው ዘር የሚኖርባት ከተማ፣ ሁሉም በየፊናው የሚሮጥባት የሩጫ ከተማ። ማዶና ከሀገሯ ስትመጣ የያዘቻት 35 ዶላር ወዲያው በማለቋ ችግር ላይ ወደቀች። ለጊዜው ሻይ ቡናና ጣፋጭ ነገር የሚሸጥበት አንድ ካፍቴሪያ ስራ ጊታ ብትቀጠርም ከካፍቴሪያው የምታገኘው ገንዘብ ምግቧንና ማደሪያዋን ጨምሮ የሚበቃ ስላልነበረ እጅጉን ተቸገረች። በምሽት ክለቦች እየዞረች የዳንስ ስራ በማጣየቅ ላይ እያለች ዳን ጊሎሪዮ ከተባለ ሙዚቀኛ ጋር ትተዋወቅና ወዲያው ይዋደዳሉ። ከዳን ጋር በመሆን ዘ ብሬክፋስት ክለብ የተሰኘ የራክ ባንድ ታቋቁማለች። ከዳን ጋር በመሆን በተለያዩ ክለቦች ትንሽ ከሰራች በኋላ ከሱ ጋር ትለያይና በ1980 ኤሚ የተባለ ባንድ ስቲቨን ብሬ ከተባለ ፍቅረኛዋ ጋር ትመሰርታለች። እሷና ብሬ በጋራ በመሆን የመጀመሪያ የዳንስ ዘፈን በምሽት ክለብ አሳዩ። ክለቡ ቀስ በቀስ በሰው ብዛት እየተጨናነቀ መጣ። ማዶናም በአካባቢው እውቅናን አገኘች። አንድ ቀን ምሽት ማዶና ስትጫወት የተመለከተ በዲስኮ የሙዚቃ ጨዋታና በአልበም ቅንብር ተደናቂ የሆነው ማርክ ኬምስ በማዶና ዳንስና ያዘፋፈን ስልት በመደነቁ ሳየር ለተባለ የቅጅ ካምፓኒ ባለቤት ከሆነው ከሲሞር እስታይን ጋር ያስተዋውቃታል። በ1983 በሳይር የቅጅ ካምፓኒ አማካኝነት በረጂ ሉከስ አቀነባባሪነት በራሷ ስም ማዶና ብላ በመሰየም የመጀመሪያ አልበሟን አወጣች። አልበሙ አስር የሚሆኑ ዜማዎችን የያዘ ሲሆን ኤቭሪባዲ Lucky star. Burning Up Holiday الناس كل زي ما اوتشوا بارماج زند توددوا اللادي አ ቨርጅን የተሰኘው ሁለተኛ አልበሟን አሁንም ከሳይሬ ቅጅ ካምፓኒ ጋር በመተባበር አወጣች። አልበሙ አሁንም አስር የሚሆኑ ዜማዎችን የያዘ ሲሆን ይህም በጣም ተወደደላት። አልበሟ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ያዘላት። በዩናይትድ ስቴትስ 10 ሚሊዮን ግልባይ ሲሸጥ፣ በዓለም ዙሪያ 21 ሚሊዮን ግልባይ ተሽጧል። ላይክ አ ቨርጅን የተሰኘው ዜማዋ ከአየር ሞገድ ከየሬዲዮ ጣቢያው አልጠፋለ። ወጣት ሴቶች ይህንን ሆነ በየቦታው የሚዘፍኑት የሚያዜሙት። ወላጆች በጣም ተጨነቁ። ሁሉም ማዶና ማዶና ይል ጀመር ማዶና ማን ነች? ማዶና ምን ትመስላለች? የሚለው የሁሉም ጥያቄ ሆነም። ጸጉሯን ያንጨበረረች፣ በአንገቷ ላይ መስቀል ያጠለቀች፣ የተለያዩ ጌጦችን ያንጠለጠለች፣ ከታች ጠባብ ሰውነቷን ውጥርጥር አድርጎ የሚያሳይ ሱሪ የለበሰች፣ ከላይ ግማሹን የደረቷን ክፍል የሚያሳይ ካኒተራ ጣል ያደረገች፣ በመሬት ላይ እየተንከባለለች የምትዘፍን ቅብጥብጥ የምትልጅ በቴሌቪዥን ብቃለች። አንተ ስትወደኝ፣ አንተ ስታቅፈኝ፣ ያንተ ልብ ትር ትር ሲል የእኔ ልብ ደስታ ይሰማታል። ለመጀመሪያ ጊዜ እንደ ተነካች ልክ እንደ ልጅ አገረድ ልቤ ትር ትር ሲል ተሰማህ አንተ ልጅ፣ ረጋብል። ሁሉን ነገር ላንተ ነው የቆጠብኩት፣ በሙሉ ልቤ እወድሃለሁ። ላይክ ቨርጅን ከዚሁ አልበም ላይ ሌላም የሙዚቃ ቪዲዮ በቴሌቪዥን ይዛ ብቃለች። ይህም ማቴሪያል ገርል የተሰኘው ዜማ እንደውም መጠሪያዋ ሆነ። የመገናኛ ብዙኃን ስለ እሷ ሲዘግቡ ማዶና ከማለት ይልቅ ማቴሪያል ገርል ማለት ይቀናቸው ነበር። ያም ሆነ ይህ ግን በአደናነሷና ባዘፋፈኗ ዓለምን ጉድ አሰኘች። ወላጆች ተጨነቁ። ሴት ልጆቻቸው እንደሷ እንደዚሁ መላቅጡ የጠፉ አለባበስ ሊለብሱብን ነው፣ ሊበላሹብን ነው በማለት አጉረመረሙ። የፈሩት አልቀርም ብዙም ሳይቆይ በትንሽ ቀናት የማዶና የአለባበስ ፋሽን ኒውዮርክ ከተማን አጥለቀለቀ። ከዚያም በመላ ዩናይትድ ስቴትስ ከዚያም አልፎ በዓለም ዙሪያ ተሰራጨም። ማዶና የተባለ ስም በመላው ዓለም መነጋገሪያ ሆነ። ያወጣቻቸው ዜማዎች ተደምጠው ሳይሰለችው በ1986 ትሩ ብሉ የተሰኘውን ሶስተኛ አልበሟን ይዛ ብቅ አለች። በዚሁ አልበም ላይ አንደኛውን ዜማ ለሮማው ጳጳስ ለነበሩት ለጃን ፖል ሁለተኛ ነው ያዜመችው። ጳጳሱ ወጣቶች የእሷን ዜማ እንዳያደምጡ ይመክሩ ስለነበር ፓፓ ዶምፕሪች በተሰኘው ዜማ፣ ፓፓ ማለት በጣሊያንኛ ጳጳስ ማለት ሲሆን፣ ጳጳሱ እባክዎ አይስበኩ፣ በእኔ በልጆ እንደተናደዱ ይገባኛል። የቱ ትክክል የቱ ስህተት እንደሆነ አስተምረውኛል። አሁን ግን እንዲረዱልኝ የምፈልገው ትንሽ ልጅ አይደለሁም፣ አድጌያለሁ የማደርገውን አውቃለሁ እና የኔ አባት እርዳታውን እፈልጋለሁ፣ አይበሳጩብኝ። ፓፓ ዶምፕሪጅ የተሰኘው ዜማ በተጨማሪ ኦፕን ዩር ሃርት ጂሚ ጂሚና ሌሎች ዜማዎቿን ያዘው አልበሟ አሁንም አድናቆትን አተረፈ። በሃያ አንድ ሀገሮች የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ ያዘላት። በተለይ የአልበሟ መጠሪያ ትሩ ብሉ የተሰኘው ዜማዋ የብዙዎችን ልብ ነካ። የብዙ ወንዶችን ዓይን አይቻለሁ፣ ከብዙ ወንዶች ጋር ተፋቅሬ አለሁ፣ የብዙዎችን ከንፈር ስሜ አለሁ። ያንን ሁሉ አድርጌ ግን አንተ በሬን ከፍተህ እስከገባህባት ቀን ድረስ እውነተኛ ፍቅር ምን እንደሆነ አላውቅም ነበር through 189 አድማጮች ዓመተ ምሕረቶቹን የምናገረው እንደ ኢሮፕያን አቆጣጠር መሆኑን ተገንዘቡልኝ። በ1989 ላይክ ፕሬየር የተሰኘው አራተኛ አልበሟን አወጣች። በአልበሟ ላይ ያሉ ዜማዎች ሁሉም ማለት ይቻላል ተደነቁ። ላይክ ፕሬየር፣ ኤክስፕረስ ዩርሰልፍ Cherish the wall, the world is having you here by my side Baby, I cherish the joy, you keep bringing it into my life it, Cherish the strength, you got the power to make me feel Oh, father Oh, father Dear Jesse, dear Jesse, hear the laughter running through the love parade, and he kisses at the sunny day. The Jesse, see the roses raining on the love parade with the land. Me... Keep it together. ቢልቦርድ ሰንጠረዥ ላይ ደረጃ ያዙላት። አልበሟ በዓለም ዙሪያ 11 ሚሊዮን ግልባይ ተሸጠ። የታይም መጽሔት ላይክ ፕሬየር የተሰኘውን ይህንን አልበሟን እስካሁን ድረስ በዓለማችን ከወጡት 100 ምርጥ አልበሞች መካከል አንዱ ነው በማለት መዝግቦ ይዞታል። ከዚያ ማዶና የነካችው ነገር በሙሉ በገበያ ላይ መቆየት አልቻለም፤ ወዲያው ተሽጦ ያልቃል። ይህንን የተገነዘቡ የንግድ ካምፓኒዎች ማዶና የንግድ ማስታወቂያ እንድትሰራላቸው በሚሊዮን የሚቆጠር ዶላር በመክፈል ይለምኗት ጀመር። በ1989 የፔፕሲ የለስላሳ መጠጥ ፋብሪካ ላይክ አፕሬየር በተሰኘው ዜማዋ የንግድ ማስታወቂያ እንድትሰራለት አምስት ሚሊዮን ዶላር ሊከፍላት ውል ተፈራረመች። ወዲያው የፔፕሲን ማስታወቂያ ሰራች። ማስታወቂያው በቴሌቪዥን መታየት እንደተጀመረ ከካቶሊክ እምነት አማኞች የፔፕሲ ካምፓኒ ብዙ ቅሬታዎች ስለደረሱት የንግድ ማስታወቂያውን በቴሌቪዥን ማስተላለፉን አቆመ። ከምችጋን ተነስታ ኒውዮርክ የገባቸው አርቲስት አሁን ደግሞ በዓለም እየዞረች የሙዚቃ ኮንሰርት ማሳየት ጀመረች። በአንዳንድ ሀገሮች አድናቆትን ስታተርፍ፣ የተቃወሟትም አገሮች ነበሩ። በተለይ የሮማው ጳጳስ የነበሩ ጃን ፖል ሁለተኛ የካቶሊክ አማኞች በእሷ ኮንሰርት ላይ እንዳይገኙ ገዘቱ። ሆኖም አልተሳካም። ማዶና የጣሊያንን ከተማ ሮምን አስጨፈረች። የተከበራችሁ የሙዚቃ ቀን አድማጮች፣ ማዶና ታሪኳ ሰፊ፣ ዜማዎቿ ተወዳጅ ናቸው። የዚችን የዘመናችንን ብርቅዬ አርቲስት የህይወት ታሪክና ዜማዎች በ30 ደቂቃ አጠናቆ ማቅረብ የማይገመት የማይታሰብ ነው። ስለዚህ ቀሪው ታሪኳን ሳምንት እመለስበታለሁ። ማቲው ላዋ ፕሮግራሙን ስለመራልኝ አመሰግናለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በማዕከላዊ አፍሪካ ሪፑብሊክ ተጠርጣሪ የሙስሊም ሽምቅ ተዋጊዎች በሀገሪቱ ሰሜናዊ ግዛት በሚገኙ መንደሮች ላይ ባለፉት ሳምንታት በተከታታይ ባካሄዱት ወረራ በትንሹ 34 ሰዎችን እንደገደሉ ባለሥልጣናትና እማኞች ተናግረዋል። በማዕከላዊ አፍሪካ ሪፑብሊክ የጎሳና የሃይማኖት ግጭቱ ባለፈው ዓመት የተቀሰቀሰው አብዛኞቹ ሙስሊሞች የሆኑበት የሴሌካ ሽምቅ ተዋጊዎች ኅብረት መንግስቱን በኃይል ካስወገደ በኋላ መሆኑ ይታወሳል። ከዚያ በኋላ አብዛኞቹ የክርስትና እምነት ተከታዮች የሆኑ ኃይሎች ጸረ ባላካ ቡድን መስርተው በሙስሊሞች ላይ የብቀላ ጥቃት እያካሄዱ ነው። በሁከቱ እስካሁን በሺዎች የተቆጠሩ ሰዎች ተገለዋል፣ ከአንድ ሚሊዮን በላይ ሌሎች ተፈናቅለዋል። በኢራቅ የሞሱል ግድብን ከሙስሊም ነውጠኞች እንደገና ለማስለቀቅ የአየር ድብደባ ዘመቻ ተጀምሯል። የዩናይትድ ስቴትስ ወታደራዊ ባለሥልጣናት በትናንትናው ዕለት ሲናገሩ በነውጠኞቹ መኖሪያ የተካሄዱ የድሮን ጥቃቶች ከሲንጃር ከተማ በስተደቡብ ሁለት የጦር መሳሪያ የተጫኑ ተሽከርካሪዎችን አውድመዋል ብለዋል። ይህ በእንዲህ እንዳለ የአውሮፓ ሕብረት አባል ሀገሮች የኢራቅ ኃይሎችን ለማጠናከር በግል የደረሱበትን ውሳኔ ሕብረቱ የተስማማበት መሆኑን አስታውቋል። ዓለም አቀፉ የቀይ መስቀል ኮሚቴ አፍጋኒስታን ውስጥ የታገቱበትን አምስቱን ሠራተኞቹን ለማስለቀቅ ጥረት እያደረገ መሆኑን አስታውቋል። የድርጅቱ ቃል አቀባይ ማሬክ ሬሲች እንደተናገሩት ትላንት አርብ ምዕራብ ሀራት ክፍለ ሀገር ውስጥ ሰራተኞቹን የጠለፈው አንድ ታጣቂ ቡድን ነው ብለዋል። ያ ለሰዓቱ ያለን ዜና ይኸው ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር በመራልን በንጉሡ ታምሬና፣ በሌሎችም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተነኝ። ሰላም ደናደሩ።